مهبره سبت لا ዶክተር ድግሱ ነገሰ ቆየ በሜልበርን ዩኒቨርሲቲ የሕዝብና ሉላዊ ጤና ተመራማሪ። እንደሚታወቀው በአሁኑ ወቅት አውስትራሊያን ጨምሮ በመላው ዓለም ዴልታ ኮሮና ቫይረስ በተለይ በተስፋፍቶ ይገኛል። የዴልታ ከሌሎቹ የኮሮና ቫይረስ ዝርያዎች የሚለየው ከምን አኳያ ነው? አደገኛነቱስ ምን ያህል ነው? ሰጠውን በጣም አመሰግናለሁ። ወቅቱ ደግሞ የኢትዮጵያ አዲስ ዓመት የሚከበርበትም ስለሆነ ለመላው ኢትዮጵያውያን እንኳን ለ2014 ዓመተ ምህረት በሰላም አደረሳችሁ ማለት እወዳለሁ። መጪው ዘመን የሰላም ዘመን፣ የተስፋ ዘመን እንዲሆን እመኛለሁ። ቫይረሶች አንድ ባህሪ አላቸው። ምንድነው? እሱ ባህርያቸው ብዙ ጊዜ ከሰው ወደ ሰው በሚተላለቁበት ጊዜ ወይም ከሰው ወደ ሰው በሚሰራጭበት ጊዜ ራሳቸውን ይለውጣሉ። ይሄ ደግሞ ሙቾሽን የሚባል በእንግሊዝኛ የምንጠራው ማለት ነው። በዚህ መሰረት አዳዲስ ዝርያዎች ይፈጠራሉ። ከዚህ በፊት የነበሩ ዝርያዎች ደግሞ ሊጠፉ ይችላሉ። ለምሳሌ ለመጀመሪያ ጊዜ በቻይና የታየው የኮቪድ ናይንቲን ዝርያ አሁን ኦልሞስት በምንም በየትም ሀገር አናየው እየጠፋ ነው ማለት ነው። ስለ ኮቪድ ዝርያዎች ለመጀመሪያ ጊዜ የሰማነው መቼ ነው? የዩኬ ስትሬን እየተባለ እንግሊዝ በሄደበት ጊዜ ዩኬ ስትሬን እየተባለ የሚጠራት ነበረ። ከዛ ደግሞ የሳውዝ አፍሪካን ስትሬን፣ የብራዚሊያን ስትሬን እየተባለ ቀጥሎ ደግሞ የህንድ ስትሬን በተለይ ሁለት ይህን ፌም ነበሩና በአሁኑ ወቅት ስናይ ወደ አስር ወይም ከአስር በላይ የሚሆኑ የኮቪድ ናይንቲን ዝርያዎችን እናያለን። በሁለት ሺህ ሀያ መጠሻ አካባቢ የዓለም ጤና ድርጅት ወጥ የሆነ ስያሜ ያስፈልጋል በሚል የግሪክ ፊደል በመጠቀም ኮቪድ ናይንቲን ስያሜዎችን ነው መሰየም የጀመረው እና ዝርያዎቹን ስንመለከት የዓለም ጤና ድርጅት በሁለት ይከፍላቸዋል። አንደኛዎቹን ቫሪያንት ኦፍ ኮንሰርን ብሎ የሚጠራቸው ናቸው ወይንም ይሄ አሳሳቢ ዝርያዎች ብሎ የሚጠራቸው ማለት ነው። አሳሳቢ ከሚባሉት መካከል አንደኛው አልፋ የሚባል አለ። ቢታ፣ ጋማ እና ዴልታ አራት ዝርያዎች እዛ ውስጥ ይካተታሉ። አልፋ የሚባለው እንግዲህ ቅድም ለመጥበቅ የመቁርጡት የዩኬ ስትሬን ሲባል የነበረው ነው። የቤታ ስትሬን ደግሞ ሳውዝ አፍሪካን ስትሬን እያለ የምንጠራው የነበረው፣ ጋማ የብራዚሊያን ስትሬን የሚባለው ነው። ዴልታ ደግሞ እንግዲህ ህንድ ውስጥ ተከታዩት አንዱ ነው። ሌሎቹም አለ ደግሞ የቫሪያንቶፍ ኢንትረስት ብሎ የሚጠራቸው ላይክ እና ኢታ፣ አዮታ፣ ካፓ ላምዳ እንደውም፣ በቅርቡ ደግሞ ሰምተህ እንደሆነ ሙ የሚባል አዲስ ዝርያም ብቅ ብሏል። እና ዴልታን ስንመለከት ምንድን ነው እንግዲህ የዓለም ጤና ድርጅት አሳሳቢ ብሎ ከጠራቸው የኮቪድ ዝርያዎች አንዱ ነው። ምክንያቱ ደግሞ ምንድን ነው? በከፍተኛ ፍጥነት መስፋፋት የሚችል ሰዎችን ለከባድ ህመም ሊያጋልጥ የሚችል እንዲሁም ለሞት የሚያበቃ ከመሆኑ አንጻር ነው። እና አደገኛ ዝርያ ስለሆነ ነው አንዱ ቫሪያንት ኦፍ ኮንሰርን ብሎ የከፈለበት ምክንያት ማለት ነው እና ደልታ በየትኛውም የዕድሜ ክልል የሚገኙ ሰዎችን የሚያጠቃ ነው። አንተም ቅድም ለመጥቀስ እንደሞከርከው አሁን በዓለማችን በብዙ ሀገራት ይሄ ደሞስ ዶሚናንት የሚባል ስትሬን ነው። አሁን ለምሳሌ አሜሪካን ሀገር እንኳን ብንመለከት ሪፖርት ከሚያደርጓቸው አሁን ኬዞች መካከል ወደ ዘጠና ዘጠኝ ፐርሰንት ሙሉ በሙሉ ማለት በሚቻል ደረጃ የዴልታ ዝርያ ናቸው ማለት ነው። ሌላኛው ነገር አንድ ኢምፋሳይዝ ማድረግ የምፈልገው ነገር ምንድነው፣ ይሄ ዝርያ በአሁኑ ሰዓት በአብዛኛው ህፃናትን እና ወጣቶችን ጭምር የሚያጠቃ ዝርያ ነው። የቪክቶሪያን ከኦገስት ዋን ጀምሮ ያለው እንዴታ ደግሞ ለማየት ሞክር ነበርና እና የሚያሳየው ምንድነው፣ ወጣቶችና ህጻናትን ተጠቂ እንደሆኑ ለምሳሌ እድሜያቸው ከዘጠኝ ዓመት በታች የሆኑ ወደ አስራ ሰባት ፐርሰንት የሚሆነውን እንደሚይዙ በአጠቃላይ ደግሞ እድሜያቸው ከሰላሳ አመት በታች የሚሆኑት ወደ ሀምሳ ስምንት ፐርሰንት የሚሆነውን አጠቃላይ ኬዝ የሚይዙት እነሱ ናቸው እና ወጣቶችን፣ ህፃናትን ሁሉ የሚያጠቃ ዝርያ መሆኑን ማስታወስ ፈልጋለሁ። ካሳሁን፣ አንድ ሰው በብዛት ቫይረስ መጠቃቱን አውቆ ወደ ምርመራ ለመሄድ እንዴት ሊለይ ይችላል አንድ ግለሰብ? መልካም ካሳሁን፣ ጥሩ ጥያቄ ነው። አንዱ ነገር ምንድነው ማስታወቅ ያለብን ዴልታ እስቲል አሁንም የኮሮና ቫይረስ ዝርያ ነው። በፊት ከምናውቃቸው የኮቪድ ናይንቲን ምልክቶች ብዙ የተለየ ምልክት የለው። ጥናቶችን ለማየት ሞክሬ ነበር እና አንድ በቅርቡ የተደረገ የዩናይትድ ኪንግደም ጥናት የሚያሳየው ምንድን ነው፣ አምስቱ ዋና ዋና ምልክቶች ብሎ ሪፖርት ያደርጋቸው ዋና ዋና ምልክቶቹ የራስ ምታት፣ የጉሮሮ ህመም፣ የአፍንጫ ፈሳሽ መጨመር፣ ይሄ ራኒኖዝ የምንለው የሰውነት ሙቀት መጨመር እና ማስፋል እነዚህ ዋና ዋናዎች ምልክቶቹ ናቸው። ተጨማሪ ምልክቶቹም ይኖራሉ። ለምሳሌ የምግብ ፍላጎት መቀነስ፣ የጡንቻ ህመም፣ ድካም ድካሜ ማለት ስሜት ሊሰማን ወይም የታመሙ ሰዎች ሊኖራቸው ይችላል። ሌላኛው ነገር ደግሞ ኮሮና ዞሮ ዞሮ ዋናው የሚያጠቃው ይሄ የመተንፈሻ አካል በሽታም ስለሆነ አንዳንድ ሰዎች የመተንፈስ ችግር ሊያጋጥማቸው ወይም የደረት ህመም ሊኖራቸው ይችላል። በተለይ እነዚህ ሰዎች ወደ ሆስፒታል ሄደው በሆስፒታል ደረጃ መታከም የሚኖርባቸው ሰዎች ናቸው ማለት ነው። ግን በአጠቃላይ ምንድን ነው ይህን ዴልታ በፊት ከምናውቃቸው የኮቪድ አስራ ዘጠኝ ምልክቶች የተለየ ምልክት የለውም ስል አሁንም እነሱን ምልክቶች ነው ማስታወቅ ያለብን ማለት ነው። እንዳነሱት ዴልታ በተለይም በጣም በፍጥነት ተዛማች እንደሆነ እና ተስፋፊ እንደሆነ አንስተዋል። ለዚህ ፈጣን ተዛማጅነቱ ምክንያቶቹ ለየት ይላሉ ከሌሎቹ ቀደም ሲል የምናውቃቸው የኮሮና ቫይረስ አይነቶች። ቀደም እንዳልኩት ምንድን ነው ዴልታ እንግዲህ በዓለም ጤና ድርጅት አሳሳቢ ዝርያዎች ተብሎ ከተመደቡት መካከል አንዱ ነው ብያለሁ። ሁሉም ያደረገበት ትልቁ ምክንያት ይሄ በስፋት የመሰራከፍ ባህሪው ነው። ለምሳሌ መጀመሪያ የነበሩ የኮቪድ አስራ ዘጠኝ ዝርያዎችን ስንመለከት አንድ የታመመ ሰው በአማካይ ለሁለት ነጥብ አምስት ያህል ሰዎች በሽታውን የማስተላለፍ አቅም ነበረው። ይህም ማለት ምንድን ነው? ለምሳሌ ሌሎች ሰዎች ክትባት ባይከተቡ ሌሎችን የፕሪቬንሽን መከላከያ ዜሎችን ባይጠቀሙ አንድ የታመመ ሰው ለሁለት ነጥብ አምስት የሚያህል ሰዎች በሽታውን የማስተላለፍ አቅም ነበረው። ይሄ ቤዚክ ሪፕሮዳክቲቭ ነምበር የምንለው ማለት ነው። ነገር ግን ዴልታን ስንመለከት ይሄ ቁጥር አንድ ህመምተኛ በአማካይ እስከ አምስት ለሚደርሱ ሰዎች በሽታውን ማስተላለፍ ይችላል። ይህ ማለት እንግዲህ ዴልታ በፊት ከነበረው ዝርያ በሁለት እጥፍ ኮንታጀንስ የሆነ በሽታ ነው ማለት ነው ወይም ከሁለት እጥፍ በላይ እና ምክንያቶቹ ለማየት ስንሞክር በጣም የታወቀ መልስ ባይኖርም ግን ተመራማሪዎቹ ሁለት ነገሮችን ያስቀምጣሉ። አንደኛው ምክንያት ምንድን ነው ይሄ ቫይራል ሎድ የሚባለው በሰውነታችን ውስጥ የቫይረሱ የብዛት መጠን ነው፣ ይሄ ቫይራል ሎድ የምንለው እና በዴልታ የተጠጡ ሰዎች በሰውነታቸው ውስጥ ያለው የቫይረስ መጠን በላብራቶሪ ሲለካ ከበፊቱ ዝርያ በብዙ እጥፍ የጨመረ ነው ተብሎ ነው የሚታሰበው። ይህ ማለት ምንድነው? ቫይረሱ ከሰው ወደ ሰው በቀላሉ እንዲተላለፍ ያደርገዋል ማለት ነው። ሁለተኛው እንደ ምክንያት ደግሞ የሚጠቀሰው ምንድነው? ሾርተር ኢንኩቤሽን ፔሪድ የሚባል ነገር አለና፣ ይሄ ማለት ምንድን ነው? አንድ ሰው በቫይረሱ ከተጋለጠ ወይም ኤክስፖዝ ከሆነበት ቀን ጀምሮ ምልክት እስከሚያሳይበት ጊዜ ድረስ ያለውን ርዝመት ስንመለከት የዴልታ ዝርያ በአማካይ ወደ አራት ቀን ይፈጃል ተብሎ የሚታሰበው የበፊቱ ዝርያዎች ግን ወደ ስድስት ቀን ያህል ይፈጁ ነበር። ስለዚህ ዴልታ ሾርተር ኢንኩቤሽን ፔሪድ አለው ማለት ነው። ሁለቱም በአንድ ላይ ጀምራቸው እንግዲህ ቫይረሱ በዛ በሰው ውስጥ የሚገኝ ከሆነ እና ደግሞ የመራጃ ጊዜው አጭር ከሆነ ቫይረሱ በፍጥነት እንዲራዘም ምክንያት ናቸው ተብለው ነው የሚቀመጡት። እና ሁለቱ ናቸው የቫይረሱ በሰውነት መብዛት ና ሾርተር ኢንኩቤሽን ፔሪድ የምንላቸው ናቸው እንደ ምክንያት የሚጠቀሱት መላ አውስትራሊያ ውስጥ ወይም በሌላውም አለም እንደዚሁ ከሚነገሩት ከኮሮና ቫይረስ ጥንቃቄ ለማድረግ አንዱም መሰረታዊ የሆኑ የፊት ጭንብል የማድረግ ጥለቅ እንደዚሁም እጆችን አስደጋግመው የመታጠብ የመሳሰሉ ነገሮች አሉ ከዛ በተለይ ደግሞ አሁን በተለይም እየተገፋ ያለው በዋነኛነት ክትባት የመከተብ ጉዳይ ነው ይህንን አስመልክቶስ በተለይ ከቫይረሱ በጣም በፍጥነት ተሰራጭነት አኳ ያ ግለሰቦች በተለይም እዚህ የሚኖሩ ኢትዮጵያውያን አውስትራሊያውያን ምን ያህል ትኩረት ሊሰጡት ይገባል? ክትባትንስ አስመልክቶ ከቫይረሱ ፈጣን ተስፋፊነት አኳያ በተለይ ለክትባት ልዩ ትኩረት ሊሰጡ ይገባል ይላሉ። ጥሩ ሀሳብ ነው ያነሳው ካሳሁን። እንግዲህ ኮቪድ አስራ ዘጠኝ ዴልታ በተለይ የከፋ ጉዳት እንዳያደርስ ብሎ ደግሞ በከፍተኛ ደረጃ እንዳይሰራጭ የራሳችንን የቤተሰባችንን እንዲሁም የማህበረሰቡን ጤና ከመጠበቅ አንጻር ብዙ ነገሮችን ማድረግ እንችላለን። አንደኛው ነገር ምንድነው፣ በየአካባቢ በምንኖርበት ክልል ውስጥ የተለያዩ ህጎች አሉና ህጎቹ ህጎች ደግሞ በየጊዜው ይቀያየራሉ። ህጎቹን ለመታወቅ መቻል አለብን። ምንድን ናቸው ህገት ነገር ማወቅና እነሱን መፈጸም ይጠበቅብናል። ሌላኛው ነገር ደግሞ የህመም ስሜት ሲሰማን፣ በተለይ ትንሽም ቢሆን ማይልድ የሚባለውን አይነት ሲንብተን የጉንፋን አይነት ምልክትም ሲኖረን ወደ አካባቢያችን በሚገኙ የምርመራ ማዕከላት በመሄድ በመመርመር ብሎም ደግሞ ውጤት እስከሚታወቅ ድረስ በቤት ውስጥ በመቀመጥ የበሽታውን ስርጭት መግታት ይቻላል ወይም መቀነስ ይቻላል። ዋነኛው እና አንተ በደንብ ኢንፋሳይዝ ያደረከው በተለይ ይሄ ክትባት ግን ኦልሞስት በጣም አስፈላጊ ነገር ነው። የፖብሊክ ክትባትን መከሰት በአሁኑ ሰዓት በአውስትራሊያ እንግዲህ እድሜያቸው አስራ ሁለት ዓመት እና ከዛ በላይ የሆኑ ሰዎች በሙሉ ለኮቪድ ናይንቲን ክትባት ኢሊጅብል ናቸው፣ መከተብ ይችላሉ። ስለዚህ ሁሉም ሰው እድሜው የደረሰ ሰው በሙሉ ክትባትን ቢወስድ፣ ምክንያቱም የተከተቡ ሰዎች አሁን የምናየው ነገር ምንድን ነው? በተለይ ዴልታ የኒው ሳውዝ ዌልስ ዳታ አለ፣ የቪክቶሪያ ዳታ ስንመለከት ያልተከተቡ ሰዎች ብዙውን ፕሮፖርሽን የሚይዙት እነሱ ናቸው ያልተከተቡ ሰዎች በበሽታው ይታመማሉ። ከታመመም ወደ ሆስፒታል የመግባት እድላቸው ከፍተኛ ነው። የሞት መጠንም ይጨምራል። ግን የተከተቡ ሰዎች በበሽታው ላለመያዝ መከላከያቸው ነው። አንዳንዴ እንኳን ቢያዙ የከፋ በሽታ ወይም ጽኑ ህመም አያማቸውም። የሞት መጠኑ በጣም ትንሽ ነው የሚሆነው እና መከተብ በጣም አማራጭ የሌለው በሽታውን የመከላከያ ዘዴ ነው ብዬ ነው ማስበው። ከዚህ በተጨማሪ ደግሞ ተከተብንም ሌሎችን ጥንቃቄዎች ማደረግን ግን ከፊት በፊት የምናደርጋቸውን ጥንቃቄዎች አሁንም አጠናከር መቀጠል ይጠበቅብናል። አንተም እንደገለጽከው እጆቻችንን በሳሙናና በውሃ መታጠብ፣ በሳኒታይዘር በተደጋጋሚ መታጠብ፣ ርቀታችንን መጠበቅ፣ ከቤት ስንወጣ ማስክ ማድረግ፣ ሰዎቹን ደግሞ ዘመድ ጓደኛ ቤት አለመሄድ፣ ሰዎች መጠው ሊጠይቁን ቢፈልጉ ደግሞ አለመፍቀድ በተለይ ደግሞ ወደ ሱፐር ማርኬት፣ ወደ ፕሌይ ግራውንድ ደግሞ ስንሄድ የሰርቪስ ቪክቶሪያ አፕ አለ እና እሱን አፖች መጠቀም እና ቸኪን ማድረግ እነዚህ ነገሮችን ማድረግ አለ። ይሄ ተጨማሪ ሌየር ይሆናል ተጨማሪ መከላከያ ዘዴን የሚሆነው እና ግን ክትባቱ ዋና እና አስፈላጊ መከላከያችን የሚሆነው እሱ ነው። በተለይ ዴልታ በጣም የሚሰራጭ ስለሆነ በኮንታክት ትሬሲንግ በተለይ አሁን በደንብ መቀነስ አልቻንም እና መተከቡ አማራጭ የሌለው ነገር ነው የሚሆነው። ብዙ የምርምር ስራዎች እየተካሄዱ ነው የቫይረሱን ባህሪ ለማወቅ እና መከላከያዎቹንም የበለጠ ለማጠንከር በክትባቱም ዘርፍ ሆነ በተለይ በቫይረሱ የተጠቁ ሰዎች ላይ ለረጅም ጊዜ የሚቆዩ ጉዳቶች ምን እንደሆኑ በውል ለማወቅ እስካሁን ያሉ ጥናቶች የሚያሳዩት ምንድን ነው? አንድ ግለሰብ በቫይረስ ከተጠቃ በኋላ በሌሎች አካላቶቹ ላይ ወይም በሌላ አይነት የሚያሳድራቸው የጤና ጉዳቶች በዋ በዋነኛነት የሚጠቀሱት ምንድን ናቸው? አን ጥሩ ጥያቄ ነው። ይህም ኮቪድ አስራ ዘጠኝ በብዙ የሚታወቀው ምንድን ነው? ይሄ የአጭር ጊዜ በሽታ ነው። አንድ ሰው ከታመመ እና ምልክት ካሳየ ጊዜ በኋላ ብዙ ሰዎች ከአስር ቀን እስከ ሁለት ሳምንት በሚሞላ ጊዜ ውስጥ ምልክቶቹ እየቀነሱ ሄደው በኋላ ይጠፋሉ። ሰዎችም ከበሽታው ኮምፕሪት እያገግማሉ ተብሎ ነው የታስበው። ግን አልፎ አልፎ ግን የተወሰኑ ሰዎች ረዘም ላለ ጊዜ ምልክት የሚያሳዩ ሰዎች አሉ በተለይ ደግሞ እድሜያቸው ገፋ ያለ ወይ ደግሞ እንደዚህ ከክሮኒክ ሜዲካል ኮንዲሽን ጋር አብረው የሚኖሩ ሰዎች ለምሳሌ እንደ ስኳር በሽታ፣ የልብ ህመም ያለባቸው አይነት ሰዎች ምልክቶቹ ረዘም ላለ ጊዜ የሚታዩ ምልክቶች አሏቸው እና ለምሳሌ የድካም ድካም ስሜት ማለት የትንፋሽ ማጠር ወይም ለመተንፈስ መቸገር፣ ሳል፣ የመገጣጠሚያ አካል ህመም፣ አንዳንዱ ደግሞ በተለይ ይሄ የማሽተት እና የመቅመስ ስሜት መቀነስ፣ የድብርት ስሜት፣ እነዚህ ስሜቶች ረዘም ላለ ጊዜ የሚታዩባቸው ሰዎች አሉ። ከዚህ ውጭ ግን አንተ ለመጥቀስ እንደሞቀጠ ኮቪድ ብዙ ገና ምርምር ማድረግ የሚጠበቅብን ነው። በተለይ ሎንግተርም ኢምፓክትስ የሚባለው ረዘም ላለ ጊዜ ጉዳት አለው የለውም ለሚለው ነገር። ግን አንዳንድ ጥናቶች የሚያሳዩት ምንድነው ከነዚህ ከአጭር ጊዜ ህመሙ ውጭ በተለይ በልብ ጡንቻዎች አካባቢ፣ በሳምባ፣ እንዲሁም ደግሞ በአንጎላችን ላይ ተጽዕኖ ያሳድራል፣ ምልክቶች ያሳያል የሚሉ ጥናቶች አሉ። ነገር ግን ይሄ ገና ብዙ ጊዜ ጥናት የሚፈልግ ነው የሚመስለው። የሚሆነው ይህን ማለት የምንችለው እነዚህ ገና በደንብ ጥናትና ምርምር ተደረጎባቸው ወደ ሲታወቁ ድረስ ማለት ነው። ዶክተር ድግሱ ነገሰ ቆየ፣ በሜልበርን ዩኒቨርሲቲ የህዝብና ሉላዊ ጤና ተመራማሪ፣ ስለ ቃለምልልሱ እናመሰግናለን። እኔ በጣም እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ dot slash amharikun you